የዲ ደብልዩ ዜና፣ በመጀመሪያም ዋና ዋና ዜና። በሺዎች የሚቆጠሩ ሱዳናውያን የአገሪቱ ፕሬዚዳንት ኦማር አልበሺር ስልጣናቸውን እንዲለቁ በመጠየቅ በዛሬው ዕለት በካርቱም አደባባይ ወጡ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንታዊ ምርጫ ውጤት ይፋ የሚደረግበት ጊዜ መራዘሙን አንድ የአገሪቱ የምርጫ ኮሚሽን ባለሥልጣን አስታወቁ። የጸጥታ ጥበቃው ምክር ቤት ሶማሊያ የቀድሞው የአልሸባብ አመራርና የኋላው ፖለቲከኛ ሙክታር ሮቦውን መታሰር የተቃወሙ የተባበሩት መንግስታት ልዑክ ማባረሯ እንዳሳዘነው አስታወቀ። በየመን ሁቲዎችና የአብድረቦ መንሱር ሃዲ መንግስት ታጣቂዎች ከሁዴዳ ወደ በስተ ደቡብ አካባቢዎች በትናንትናው ዕለት መታኮስ መጀመራቸውን የጸጥታ ባለሥልጣናት አስታወቁ። የአውሮጳ ሀገራት ስደተኞች ጭነው በሜዲትራኒያን ባህር ለሚንሳፈፉ ሁለት የግብረ ሰናይ ድርጅቶች መርከቦች መቆሚያ እንዲሰጡ የሮማ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ጥሪ አቀረቡ። በአፍጋኒስታን ከአንድ ወንዝ አቅራቢያ በሚገኝ የማዕድን ጉድጓድ ወርቅ በመፈለግ ላይ የነበሩ ሰላሳ ሰዎች በዛሬው ዕለት በድንገተኛ ጎርፍ መወሰዳቸውን የአገሪቱ ባለሥልጣናት አስታወቁ። ዜናው በዝርዝር በሺዎች የሚቆጠሩ ሱዳናውያን የአገሪቱ ፕሬዚዳንት ኦማር አልበሺር ስልጣናቸውን እንዲለቁ በመጠየቅ በዛሬው ዕለት በካርቱም አደባባይ ወጡ። በፕሬዚዳንቱ ላይ የተቀሰቀሰው ተቃውሞ ሶስተኛ ሳምንቱን አስቆጥሯል። ዛሬ አደባባይ የወጡት ተቃዋሚዎች ከናይል ወንዝ አጠገብ ወደሚገኘው የአልበሺር ቤተመንግስት ከማቅናታቸው በፊት በካርቱም ከተማ ከሚገኙ አምስት ቦታዎች ተሰብስበው ነበር። ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጭስ ተኩሷል። እስካሁን በፀጥታ አስከባሪዎች እርምጃ ጉዳት የደረሰባቸው ቁጥራቸው ስለመኖራቸው የታወቀ ነገር የለም። ከካርቱም በስተደቡብ በምትገኘው ዋድ ማዳኒ ከተማ ጭምር በዛሬው ዕለት ተቃውሞ እንደነበር ተሰምቷል። በመፈንቅለ መንግስት ስልጣን የተቆናጠጡት ኦማር አልበሽር ሱዳንን ሲመሩ 29 ዓመታት አስቆጥረዋል። በቅርቡ ከስልጣን የመልቀቅ ፍላጎት ያላቸው አይመስልም። አልበሽር ለአገሪቱ ችግሮች ዓለም አቀፍ ማዕቀቦችንና በጀርባዬ ይሸረባሉ የሚሉ ሴራዎችን ተጠያቂ ያደርጋሉ። የዴሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንታዊ ምርጫ ውጤት ይፋ የሚደረግበት ጊዜ መራዘሙን አንድ የአገሪቱ የምርጫ ኮሚሽን ባለስልጣን አስታወቁ። የብሔራዊ ምርጫ ኮሚሽን ኃላፊው ኮርኔል ናንጋ እንደተናገሩት ባለፈው ታህሳስ 21 ቀን የተካሄደው ምርጫ ውጤት እንደታቀደው በዛሬው ዕለት ይፋ አይደረግም። በአገሪቱ ፖለቲካ ተደማጭነት ያላት የካቶሊክ ቤተ ክርስቲያን ካሰማራቻቸው አርባ ሺህ ታዛቢዎች በሰበሰበችው መረጃ መሰረት የአሸናፊው ማንነት ይታወቃል ብላለች ቤተክርስቲያኒቷ። የአገሪቱ ምርጫ ኮሚሽን ትክክለኛውን ውጤት ይፋ እንዲያደርግም ጥሪ አቅርባለች። የምርጫው አሸናፊ ውጤት እከሌ ነው የሚል ወሬ በማህበራዊ ድረገጾች ይሰራጫል የሚል ስጋት የገባው መንግስት በአብዛኛው የአገሪቱ ክፍል የኢንተርኔት አገልግሎትን አግዷል። የጸጥታ ጥበቃው ምክር ቤት ሶማሊያ የቀድሞ የአልሸባብ አመራርና የኋላው ፖለቲከኛ ሙክታር ሮቦውን መታሰር የተቃወሙ የተባበሩት መንግስታት ልዑክ ማባረሯ እንዳሳዘነው አስታወቀ። የጸጥታ ጥበቃው ምክር ቤት በሶማሊያ ውሳኔ መቆጨቱን የገለጸው በትናንትናው ዕለት ካደረገው ዝግ ስብሰባ በኋላ ባወጣው መግለጫ ነው። ኒኮላስ ሃይሶም የተባሉትን የተባበሩት መንግስታት ልዑክ መልሳ ለመቀበል ዝግጁ ለመሆኗን ሶማሊያ አስታውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ የሃይሶም ምትክ ሌላ ተወካይ ወደ ሶማሊያ ለመላክ መስማማታቸውን አስታውቀዋል። ትናንት ምሽቱን ይፋ የሆነው የጸጥታ ጥበቃው ምክር ቤት መግለጫ የሶማሊያን ሰላምና መረጋጋት እንደገና ለመገንባት ከፍ ያለ ሚና ተጫወተዋል ያላቸውን ኒኮላስ ሃይሶምን አመስግኗል። ሶማሊያና የተባበሩት መንግስታት ድርጅትም ከእንግዲህ በትብብር ይሰራሉ ተብሎ እንደሚጠበቅ የጸጥታ ጥበቃው ምክር ቤት ያለውንም ገልጿል። የሃይሶምን መባረር አጥብቆ የተቃወመው የጸጥታ ጥበቃው ምክር ቤት የተባበሩት መንግስታት ድርጅት በሶማሊያ ያለውን ተልእኮ ለመቀጠል ተተኪ እንደሚሾም አስታውቋል። ሶማሊያ የተባበሩት መንግስታት ድርጅት ተወካይ የነበሩት ኒኮላስ አይሶም በውስጥ ጉዳይ ጣልቃ ገብተዋል ስትል ወቅሳለች። ይህ ዲ ደብልዩ ነው። በየመን ሁቲዎችና የአብድረቦ መንሱር ሃዲ መንግስት ታጣቂዎች ከሁዴዳ ወደ በስተደቡብ አካባቢዎች በትናንትናው እለት መታኮስ መጀመራቸውን የጸጥታ ባለስልጣናት አስታወቁ። ተጀምሯል የተባለው የተኩስ ልውውጥ ሁለቱ ወገኖች ለተፈራረሙት የተኩስ አቁም ስምምነት ተጨማሪ አደጋ ሆኗል። ሁለቱም ወገኖች ለተኩስ ልውውጡ አንዱ ሌላውን ተጠያቂ አድርገዋል። ሁቲዎችና የፕሬዝደንት አብድረቦ መንሱር ሃዲ ኃይሎች የተፈራረሙትን የተኩስ አቁም በመጣስ በሁዴዳ ከተማ ኃይላቸውን እያጠናከሩ እንደ የሚገኙ አሶሺየትድ ፕሬስ ዘግቧል። የተኩስ አቁሙ በስዊድን ባለፈው ወር ከተፈረመ በኋላ በተባበሩት መንግስታት የየመን ልውክ ማርቲን ግሪፊትስ ለመጀመሪያ ጊዜ ወደ ሰንዓ አቅንተዋል። ግሪፊትስ ወደ ሰንዓ ያቀኑት እክል በገጠመው የተኩስ አቁም ላይ ለመነጋገር ነው ተብሏል። ግሪፊትስ በሰንዓ ከሁቲ አማጽያን ጋር የሚነጋገሩ ሲሆን ወደ ሳውዲ አረቢያ አቅንተው ከየመን መንግስት ባለስልጣናት ጋር ይገናኛሉ ተብሏል። የአውሮፓ ሀገራት ስደተኞች ጭነው በሜዲትራንያን ባህር ለሚንሳፈፉ ሁለት የግብረ ሰናይ ድርጅቶች መርከቦች መቆሚያ እንዲሰጡ የሮማ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ጥሪ ያቀረቡ። ንብረትነታቸው የጀርመን መንግስታዊ ያልሆኑ ድርጅቶች የሆኑት መርከቦች መጠጊያ በማጣታቸው በሜዲትራንያን ባህር ሲንሳፈፉ በርካታ ቀናት አስቆጥረዋል። በመርከቦቹ 49 ስደተኞች መኖራቸውን ያስታወሱት ሊቃነ ጳጳሱ መጠጊያ ላጡት ሰዎች የአውሮፓ ሀገራትና መንግስታቱ ተጨባጭ ወንድማማ ተደራችነት ሊያሳዩ ይገባል ሲሉ ተማጽነዋል። ሲዋች የተባለው የግብረ ሰናይ ድርጅት በባህር ላይ ለአደጋ የተጋለጡ 32 ስደተኞችን የታደገው ከሁለት ሳምንታት በፊት ነበር። ሌላ ሲአይ የተባለ ድርጅት በበኩሉ ከአንድ ሳምንት በፊት ሌሎች 17 ስደተኞችን ከባህር ላይ ታድጓል። ስደተኞቹን የጫኑት ሁለት መርከቦች ግን መቆሚያ ተው በባህር ላይ የተንሳፈፉ ይገኛሉ። ከዚህ ቀደም በተለይ ከአፍሪቃ የሚመጡ ስደተኞችን ይቀበሉ የነበሩት ማልታና ጣሊያን ወደቦቻ ቸውን የመታደግ ስራ ለሚያከናውኑ መርከቦች ዝግ አድርገዋል። ሲዋች የተባለው ድርጅት ንብረት በሆነው መርከብ ላይ ሁለት ታዳጊዎችና አንድ ጨቅላ እንደሚገኙበት ሰምቷል። በአፍጋኒስታን ከአንድ ወንዝ አቅራቢያ በሚገኝ የማዕድን ጉድጓድ ወርቅ በመፈለግ ላይ የነበሩ ሰላሳ ሰዎች በዛሬው ዕለት በድንገተኛ ጎርፍ መወሰዳቸውን የአገሪቱ ባለሥልጣናት አስታወቁ። አደጋው የደረሰው በሰሜን ምስራቅ የአገሪቱ ክፍል በሚገኘው ባዳክሻን የተባለ ግዛት ነው። በድንገተኛው ጎርፍና የመሬት መንሸራተት በርካታ ሰዎች መቁሰላቸው ተሰምቷል። የግዛቲቱ ገዢ ቃል አቀባይ ኔክ መሐመድ ናዛሪ የጎርፍ አደጋው ሲከሰት የአካባቢው ነዋሪዎች ወርቅ ፍለጋ ከቆፈሩት ጥልቅ ጉድጓድ ውስጥ በሩ ተናግረዋል። ቃል አቀባዩ የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። የግዛቱ ፖሊስ ጉዳት ከገጥማቸው መካከል ሰባቱ በአስከፊ ሁኔታ ውስጥ እንደሚገኙ አስታውቋል። የመሬት መንሸራተትና ጎርፍ በቦታው ሲከሰት ሐምሳ ሰዎች በወርቅ ፍለጋ ላይ ነበሩ ተብሏል። ፋውዚ ኮፊ የተባሉ የአፍጋኒስታን የምክር ቤት አባል ግን የሟቾቹን ቁጥር አርባ አድርሰውታል። ይህ ዲደብሊው ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በሺዎች የሚቆጠሩ ሱዳናውያን የአገሪቱ ፕሬዚዳንት ኦማር አልበሺር ስልጣናቸውን እንዲለቁ በመጠየቅ በዛሬው ዕለት በካርቱም አደባባይ ወጡ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንታዊ ምርጫ ውጤት ይፋ የሚደረግበት ጊዜ መራዘሙን አንድ የአገሪቱ የምርጫ ኮሚሽን ባለሥልጣን አስታወቁ። የጸጥታ ጥበቃው ምክር ቤት ሶማሊያ የቀድሞው የአልሸባብ አመራርና የኋላው ፖለቲከኛ ሙክታር ሮቦውን መታሰር የተቃወሙ የተባበሩት መንግሥታት ልኡክ ማባረሯ እንዳሳዘነው አስታወቀ። በየመን ሁቴዎችና የአብድረቦ መንሱር ሃዲ መንግስት ታጣቂዎች ከሁዴዳ ወደብ በስተደቡብ አካባቢዎች በትናንትናው ዕለት መታኮስ መጀመራቸውን የጸጥታ ባለሥልጣናት አስታወቁ። የአውሮጳ ሀገራት ስደተኞች ጭነው በሜዲትራንያን ባህር ለሚንሳፈፉ ሁለት የግብረ ሰናይ ድርጅቶች መርከቦች መቆሚያ እንዲሰጡ የሮማ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ጥሪ አቀረቡ። በአፍጋኒስታን ከአንድ ወንዝ አቅራቢያ በሚገኝ የማዕድን ጉድጓድ ወርቅ በመፈለግ ላይ የነበሩ ሰላሳ ሰዎች በዛሬ ዕለት በድንገተኛ ጎርፍ መወሰዳቸውን የአገሪቱ ባለሥልጣናት አስታወቁ። ዜናው በዚሁ አበቃ ጥና